በትላንትና ዕለት ከድሬዳዋ ዩኒቨርሲቲ በመጡ ምሁራን በባህል ዙሪያ የተደረጉ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። በመክፈቻ ሥነ ሥርዓቱ የኢትዮጵያ ባህል ማዕከል ዋና ዳይሬክተር ዶክተር እልፍነሽ ሀይሌ ባህል ለልማት አስተዋጽኦ እንዲያበረክት በማድረግ በኩል በበቂ ሁኔታ አለመሰራቱን አመልክቷል። የአስተዳደሩ ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ አብዱልጀባር አብዱል ሰመድ በበኩላቸው የባህል ሳምንት መከበሩ በመስተዳደሩ ነዋሪዎች የቆየውን የመከባበርና የመፈቃቀር እሴት ያጎለብታል ብለዋል። የድሬዳዋ አስተዳደር ባህልና ቱሪዝም ጽፈት ቤት የባህል እሴቶች ቡድን አስተባባሪ አቶ ገበየው ወጋየሁ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው ነበረ። በባህል ሳምንቱ ላይ አራት ዋና ዋና ፕሮግራሞችን ነው ያዘጋጀ ነው። ትላንትና የተካሄደው አንደኛው ባህል ለልማት በሚል መሪ ቃል ከድሬዳዋ ዩኒቨርሲቲ ምሁራኖች ጋር በመተማበር ለባለድርሻ አካላት ግንዛቤ ማስጨበጫ ፓናል ውይይት ነው ያካሄድ ነው ከሰዓት በኋላ የከተማችን በርካታ ወጣቶች የተለያየ የኪነ ጥበብ ዘርፍ የተደራጁ አማተር ክበባት አሉ። እነኝህን አማተር ክበባት ታለንታቸውን፣ ችሎታቸውን ለማበልፀግ ለማሳደግ እንዲጠቀሙበት የኪነ ጥበብ ምሽት ነው ያዘጋጀ ነው ዛሬ ያካሄድ ነው አንደኛ በገጠሩ አርሶና አርብቶ አደሩና በከተማ ነዋሪዎች የብሔር ብሔረሰብ አልባሳት ተለብሶ የአደባባይ ላይ ጉዞ ነው። ባህላችንን ለማስተዋወቅ የባህል ትስስሩ ይበልጥ ተጠናክሮ መስተጋብሩ ማህበራዊ መስተጋብሩ ተጠናክሮ መቀጠሉን ለማሳየት በብሔር ብሔረሰቦች አልባሳት የደመቀ የእግር ጉዞ ነው ያደረግ ነው። በተመሳሳይ ሚሊኒየም ፓርክ ውስጥ የባህል ቤቶች አሉ። እነኚህን የባህል ቤቶችም እንዲጎበኙ አድርገናል። አቶ ገበየው አያይዘውም ድሬዳዋ ያላትን የመፈቃቀርና የመቻቻል ባህል ለማጠናከር እንደዚህ አይነት ዝግጅቶች ጠቃሚ መሆናቸውን ካብራሩ በኋላ ይሄ ባህል ሳምንት ማዘጋጀቱ መልካም ተሞክሮ አግኝተንበታል። አንደኛው ባህላችንን ሴቶቻችንን ለማስተዋወቅ ጠቃሚ መድረክ ሆኖ አግኝተነዋል። ሁለተኛ ከባለ ድርሻ አካላት ጋር የሚኖረን ባህል በአንድ ተቋም ወይም በአንድ አካል ብቻ የሚሰራ አይደለም። ከተለያዩ በርካታ ባለ ድርሻ አካላቶች ጋር በቀጣይ የሰመረ ግንኙነት እንድንፈጥር መሰረት ጥሎልናል። ከበዓሉ ታዳሚዎች የተወሰኑትን አነጋግረን ነበረ። ዳዊት ሳህሉ ይባላለሁ። የድሬዳዋ ከተማ ነዋሪ ነኝ። በግሌ እንግዲህ በርካታ ነገር ነው ያገኘሁት። በእውነት ያለ ባህል ልማት ምንም እንዳልሆነ እንደገና፣ ከተማ ውስጥ ያሉ ወጣቶች በኪነ ጥበብ ፕሮግራም ያቀረቡት ነገር ወጣቶቹ ባህላቸው እንዲያውቁ፣ ባህላቸው እንዲያስተዋውቁ፣ ባህላቸው እንዲኮሩ፣ ማነታቸው እንዲኮሩ የሚያስችሉ ነገሮችን አይቻለሁ ተገንዝቢያለሁ ብዬ ነው በግሌ ማስበው እኔ ታፈራው ታደሰ እባላለሁ እንደ ነዋሪም እንደ ወጣትም ሆኜ ስገልጽ፣ ማለት ነው፣ በጥናት የተደገፈ አልነበረም። ብዙ ጊዜ ያው በልምድ አብሮ በመኖር የሚታወቅ ነው የአብሮነት መገለጫው ድሬዳዋ። በብዛት ግን በጥናት ተደግፎ ለእኛ ለነዋሪዎቹ፣ ለሌሎችም ይሄ የኢትዮጵያ ብሔራዊ የባህል ማዕከልና የድሬዳዋ ባና ቱሪዝም ጽህፈት ቤት ያዘጋጀው ፕሮግራም ይገባናል። ውይይት በጣም ጥሩ ግንዛቤ ያስጨበጠበት አካሄድ ነበር። በሌላ ዜና 11ኛው የብሔር ብሔረሰቦች ቀን ለማክበር ሀረር ዝግጅቷን አጠናቃ እየተጠባበቀች ሲሆን በነገ ዕለት በድምቀት ይከበራል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ድሬዳዋ